የኦሮሚያ ክልላዊ መስተዳድር ህዝብ ድምፁን ማሰማት የጀመረው ባለፈው ህዳር ወር የተቀናጀ የአዲስ አበባ ከተማ ማስተር ፕላንን በመቃወም ነው። ምንም እንኳን ውሎ አድሮ መንግስት ውዝግብ ያስነሳውን እቅድ ተግባራዊነት አቁሚያለው ቢልም የመልካም አስተዳደርና የፍትሐዊነት ጥያቄው ወራት ሳምንታትን ተሻግሮም ዛሬም መቀጠሉ እየታየና እየተነገረ ነው። በሐምሌ ወር መባቻ ላይ የወልቃይት የአማራ ማንነት ጥያቄ ኮሚቴ አባላት ላይ ከመንግስት ወገን የተወሰደ እርምጃ ኦሮሚያ ውስጥ ሲብላላ የቆየውን ቅሬታ ደርቦ ጎንደር ላይ መታየት ጀመረ። ከሳምንት በፊት በዕለተ እሁድ ሰላማዊ የተቃውሞ ሰልፍ ያስተናገደችው ጎንደር በሳምንቱ ጥይት ሲንጣጣባት ሰዎች ሲወድቁ ሲቆስሉባት ታየ። ተቃውሞው ወደ ባህር ዳር ሲሻገርም ጥይቱ ቀጥሎ ቁጥሩ በርከት ያለ ሰው ሕይወት ቀጠፈ። አምነስቲ ኢንተርናሽናል በሳምንቱ ማለቂያ በኦሮሚያና በአማራ ክልሎች የተካሄዱ ሰላማዊ ሰልፎችን የመንግስት የጸጥታ ኃይሎች ለማመቅ የተጠቀሙበትን የኃይል እርምጃ ቢነቅፍም የተለመደ አካሄድ እንደሆነ ግን ሳይጠቅስ አላለፈም። የአፍሪቃ ቀንድ ተመራማሪ አቶ ፍስሀ ተክሌ እንዴትነቱን ይናገራሉ። ኢትዮጵያ ውስጥ ባለው ሁኔታ በተለይ ከሁለት ሺህ አምስት ምርጫ በኋላ መንግስት ማንኛውንም አይነት ተቃውሞ በኃይል ነው እያቆመ ያለው። ከዛ በፊትም ነበር ግን በጣም ከዛ በኋላ ነው። ነገሮች ሁሉ እያባሰ የመጡት ኢትዮጵያ ሙስሊሞች የተነሳ ድምፃችን ይሰማ የሚል ጥያቄ ነበር። የሙስሊሙ ህብረተሰብ መፍትሔ እንዲያፈላልጉ የመረጣቸውን ሰዎች መንግስት አፍሮ አሸባሪነት ተከሶ አብዛኛዎች ሆን ረጅም የእስር ፍርድ ተፈርዶባቸው ነው ያለ። እንደዚህ ተመሳሳይ በአዲስ አበባ ማስተር ፕላን ምክንያት የተመሳ ሮሚ የመንግስት የጸጥታ አካላት በወሰዱት እርምጃ ወደ ሁለት መቶ የሚጠጉ ሰዎች ያለዋል። ፓርቲዎች የሚጠሯቸው ማንኛውም ሰላማዊ ሰም ከሚያስፈልገው በላይ የሆነ ኃይል በመጠቀም እንዲበሰሩ አስተባባሪዎች እንዲታሰሩ በሽብርተኝነት ተከሰው ዓለም አቀፍ የፌር ትራያል መለኪያዎች በማያሟሉ የፍርድ ሂደቶች ጥፋተኛ እንዲባሉ ተደርጓል። ስለዚህ የኢትዮጵያ መንግስት የጸጥታ አካላት ኃይል መጠቀማቸው አዲስ ነገር አይደለም። እሳቸው እንደሚሉት ባዶ እጁን ለሰላማዊ ሰልፍ የወጣ ህዝብ ላይ ጥይት መተኮሱ ብቻም አይደለም የሚያነጋግረው ካለመመጣጠል አንጻር ብቻ መታወቅ ያለበት እንደ መጀመሪያ እርምጃ ውስጥ መወሰድ አለበት የሚለውም ነገር ነው መታየት ያለበት። ሰላማዊ ሰልፍ ማድረግ መብት ነው። የኢትዮጵያ ህገ መንግስት እንዲሆን ሰላማዊ ሰልፍ የማድረግ መብት በትክክል አስቀምጥበታል። አንደኛው ሰላማዊ ሰልፍ ማድረግ የሚያስፈልገው ነገር ለመንግስት አካላት ማሳወቅ፣ ፍቃድ ማግኘት አይ ኢትዮጵያ ህገ መንግስት ሆነ ሰልፍ ሌሎች ግር በዚህ መሰረት የሚደረጉ ሰላማዊ ሰልፎች በሙሉ ህገ ወጥ ናቸው ብሎ ማለት አይቻልም። ይዝን ባለው አለም አቀፍ ስታንዳርድ መሰረት ሳያስታውቁ ወንደሙ ፈቃድ ሳያገኙ ራሱ የሚደረጉ ሰላማዊ ሰልፎች የግድ በሀይል መበተን አለባቸው የሚል አሰራር ህግ ነው። ያ ሰላማዊ ሰልፍ ወደ ብጥብቅ እንዳያመራ የመጠበቅ ስራ ነው የጸጥታ አካላት ኃላፊነት እንጂ እነሱ መበተን የግድ ነው የሚል ምንም የለም። ፍሪደም ሀውስ የተሰኘው የመብት ተሟጋች ድርጅትም የኢትዮጵያ መንግስት በሀገሪቱ ፍትሐዊ የሆነ የሀብት ክፍፍልና ግልጽነት የተላበሰ መንግስት እንዲኖር የጠየቁ ዜጎች ላይ ያነጣጠረ የጭካኔ ጥቃቱን እንዲያቆም ጠይቋል። አምነስቲ ኢንተርናሽናል ቅዳሜና እሁድ ብቻ በአማራና በኦሮሚያ ክልል በተፈጸመው የኃይል እርምጃ ወደ አንድ መቶ ገደማ ሰዎች ህይወት ማለፉን አስታውቋል። የተቃውሞ እንቅስቃሴን ለመቆጣጠር የዋለው ኃይል ያስከተለውን ጉዳትና ከሁሉም አቅጣጫ የተፈጸመውን ወንጀል በገለልተኛ ወገንና በአግባብ ተመርምሮም ጥፋተኞች ለፍርድ እንዲቀርቡም ጠይቋል። ከ1997 ሀገራዊ ምርጫ ማግስት የነበረው የውጤቱ ውዝግብ ከመቶ በላይ ሰዎች ህይወት አሳጥቶ አጣሪ ኮሚሽን ተቋቁሞ የተፈጠረውን አቶ ፍስሐ ያስታውሳሉ። አስራዘጠኝ ስና ሰባት መስሪያ ላይ የተወሰዱትን እርምጃ መሰረት የሚያጠራ ኮሚሽን ተቋቁሞ ነበር ያ ኮሚሽን በተለያዩ መንገዶች ዳቻና ማስፈራራት ተደርጎበት እንዲበተን የተደረገ የከዚህ በፊት ምሳሌዎችን መሰረት አድርጎ ከሰሞኑ ያጋጠመው የሀይል እርምጃ ያስከተለው ጉዳት በአግባቡ እንዲጣራ ላቀረበው ጥያቄ ምላሽ አገኛለሁ ብሎ ያምናል አንድ ዲሞክራሲያዊ አስተዳደር የሚመራ መንግስት ዘመናዊ የአስተዳደር መርሆችን ይከተላለው የሚሉ ማንኛውም መንግስት እንደዚህ አይነት ነገር ሲፈጠር የሚያደርገው ነገር የማናው ጥፋቱ፣ ትክክለኛ እርምጃው ተወስዷል ወይ፣ ማናው ኃላፊነት ያለበት የሚለውን ነገር በትክክለኛ ግልጽ በሆነ ነፃነት ባለው ኢንዲፔንደንት በሆነ መልኩ የማጣራት ስራ ይሰራል። ይሄንን እንግዲህ ለኢትዮጵያም የምንመኘው ነገር ግን ባለው ሁኔታ ይሄ ይሆናል ብለን ለመጠበቅ አስቸጋሪ ነው።